ሳይንስና ቴክኖሎጂ በኢትዮጵያ በተለያዩ ምክንያቶች እርዳታ የሚያስፈልጋቸው ግለሰቦችና ግብረሰናይ ድርጅቶችን ለመደገፍ በተለያዩ ማህበራዊ መገናኛ ዘዴዎችና ጎፈንድሚ በሚባለው ዓለም አቀፍ ዲጂታል መድረክ ገንዘብ ማሰባሰብ አሁን አሁን እየተለመደ የመጣ ተግባር ነው። ያም ሆኖ በዚህ የገንዘብ አሰባሰብ ላይ የተአማኒነትና የተደራሽነት ጉዳይ ተደጋግሞ ሲነሳ ይስተዋላል። ይህንን በመገንዘብ ይመስላል ሳንቲም ፔይ ፋይናንሽል ሶሉሽን የተባለ ሀገር በቀል የገንዘብ ነግ ቴክኖሎጂ ተቋም በቅርቡ ሳንቲም ፈንድሚ የተባለ የእርዳታ ገንዘብን ለማሰባሰብ የሚያገለግል አዲስ ዲጂታል መድረክ ይፋ አድርጓል። ይህ ዲጂታል መድረክ ለጋሾችም ሆኑ ልገሳ የሚያስፈልጋቸው አካላት በቀላሉና ደህንነቱ በተጠበቀ መልኩ የልገሳ ስራን እንዲያካሂዱ የሚያደርግ ነው ተብሏል። በሳንቲም ፔይ ፋይናንሻል ሶሉሽን የአካውንት ማኔጀር የሆነችው ወጣት ቅድስት አየለ እንደምትገልጸው የዲጂታል መድረክ ይፋ የተደረገው ከዚህ ቀደም በገንዘብ አሰባሰብ ላይ የነበሩ ችግሮችን ለመፍታት ነው። ፋንቲም ፈንድሚ ኮሚሽን ካርድ ለማድረግ የሰራ ነው። ፕሮዳክታችን ነው የቴክኖሎጂ ፊንቴክ ካምፓኒ ስለሆነ በተሻለ መጠን ያሉትን ነገሮች እየቀረፍን ለመሄድ ከመፈለግ አኳያ ነው። ቲም ፋንድሚ ሶልቭ የሚያደርገው ምንድን ነው? በጣም ብዙ ቻሪቲዎች አሉ። በጣም ብዙ ዶኔሽን ኮሌክት ይደረጋል። ሀገራችን ላይ ግን ትንሽ ቻሌንጅ የሚሆነው ብዙ ሰው ኢንተርናሽናል አካውንት ጎ ጎፈንድሚ ላይ ክሬት የሚያደርግለት የሚደረጉት ዶኔሽኖች በሙሉ ሀገር ውስጥ ያልሆነ ሰው ኮሌክት የሚያደርጋቸው ሲሆን ይህንን አገር ውስጥ ያለ ሰው ዶኔት ማድረግ የሚፈልግ ሰው አያስችለውም ማለት ነው አንደኛ ሁለተኛ ደግሞ ያንን ጎፈንድሜ አካውንት ክሬት የሚያደርግለት ሰው ፈልጎ እሱ አካውንት ትራንስፓረንሲ አጠያቂ በሆነበት ሁኔታ ነው አሁን ከበት እየተደረገ ያለው ማለት ነው ሀንቲን ፈንድሜ አንድ ትልቁ ውስጥ ሶልድ የሚያደርገው ነገር ምንድን ነው ቻሪቲዎች እራሳቸው አካውንታቸውን ክሬት አድርገው የፈለጉትን ባንክ መርጠው እዛ ባንክ ላይ ዲፖዚት እየተደረገላቸው ዶኔት የሚያደርገው ሰው ደግሞ ከፈለገው የባንክ አማራጭ እንዲሁም ደግሞ ሞባይል ዋሌቶች ቀጥታ ወደ ቻሪቲው ዶኔት እንዲያደረግ የሚያስችለ ነው። ቅድስት እንደምትለው ሳንቲም ፈንድሚ በሀገር ውስጥ ብቻ ሳይሆን በውጭ ሀገራት የሚገኙ ለጋሾችም ለሚፈልጓቸው ግለሰቦች ወይም ግብረሰናይ ድርጅቶች ቪዛና ማስተር ካርድን የመሳሰሉ ዓለም አቀፍ የክፍያ አማራጮችን ተጠቅመው ገንዘብ መለገስ እንዲችሉ ያደርጋል። በዚህ ሁኔታ ከውጭ የሚደረጉ የገንዘብ ልገሳዎች የሚከፈሉት የቀኑን የውጭ ምንዛሬ ተመን መሰረት በማድረግ ነው። ግለሰቦችና ድርጅቶች ለተለያዩ የግል ችግሮች ለትምህርትና ለሕክምና ወጪዎች ያለምንም ችግር ገንዘብ ለማሰባሰብ ያስችላል የተባለው ይህ ዲጂታል መድረክ ይፋ ከሆነ ካለፈው አንድ ሳምንት ወዲህ በርካታ የሀገር ውስጥ የበጎ አድራጎት ድርጅቶች ለመጠቀም ፍላጎት እንዳላቸው ተገልጿል። ዲጂታል መድረኩ ከቴሌብር ኤምፒሳና ወደ አስር ከሚጠጉ ባንኮች እንዲሁም ማስተርና ቪዛ ካርድ ጋር የተቀናጀ ሲሆን ከሚያሰባስበው ገንዘብ ላይም የአገልግሎት ክፍያ አንድ በመቶ ብቻ እንደሚያስከፍል ኃላፊዋ ገልጻለች። ይህም ከጎፈንድሜ ጋር ሲነጻጸር የተሻለ መሆኑን ታስረዳለች። የኛ ቻርጃችን አንድ ፐርሰንት ነው። ይህንን የሚያደረግንበት ምክንያት ምንድን ነው? የተለያዩ ሰርቪስ ቻርጆች ስለሚኖሩ ነው። እነዚህም ፔመንቶች ከበር የማድረጊያ ብቻ ነው። ያንን አንድ ፐርሰንት እንጂ ለስርፍ ያቋቋም ነው ወይ ደግሞ ገንዘብ እናተርፍበታለን ብለን ናውንች ያደረግነው ነው ፕሮዳክት ላልሆነ ማለት ነው። የመጀመሪያው ነገር እንደ ሀገር ቢወቅ ያደር ች አንቲን ፈንድሜ ናውንች ስናደርግ የመጀመሪያው ነገር ፊክስ ማድረግ የፈለግ ነው። ጎፈንድሜ ላይ ሰዎች ሰዎች ኮሌክት ያደረጉትን ገንዘብ አያገኙም። ለምሳሌ አንድ ቻሪቲ አንድ ሺ አምስት መቶ ዶላር ኮሌክት አድርገው ከሆነ ወፈንድን ሲስተሙ ራሱ ከሰባት እስከ ስምንት እስከ አስራ አምስት ፐርሰንት ነው የሚቆርጠው። ከዛ በኋላ ደግሞ ወደ ሀገር ውስጥ ሲገባ፣ ያ ዶላር ተቀናንሶ የሚገባለት በተለያዩ ሰርቪስ ቻርጆች ምክንያት ማለት ነው። በጣም ከፍተኛ ነው። ከምንም በላይ ደግሞ ቻሪቲዎቹ ይህንን ተከታትለው ለማወቅ አይችሉም። ገንዘቡ ለምን ብዙ ጊዜ የኢንተርናሽናል ፔመንቶች እዛው ያለ ሰው ነው ክሬት ማድረግ የሚችለው ይችላል። ስለዚህ ወይ በጓደኛ ወይ በዘመድ ወይ በሚያውቁት አንድ መልካም ፍቃድ ከመስከትሩ ነው የአካውንት ክሬት የሚደረግ ናቸው። ስለዚህ በተለያየ መንገድ ትራንስፓረንሲ ያጣል ማለት ነው። ስለዚህ ያሰቡት ጎል ላይ መድረስ አይችሉም። ከምንም በላይ ደግሞ ቻርጁን መክሰል ሌላ ሄደት ነው። አንድ ቻሪክ ካስቀመጠው ጎል ላይ መቶ ሺ ብር ጠይቆ ከሆነ ከመቶ ሺ ብር ላይ የዛን ግማሹን ማግኘት ካልቻለ በጣም ከባድ ነው የሚሆነው። ቻርጁ በጣም ከፍተኛ ስላት ነው ማለት ነው። እንደ ቅድስት ገለጻ ሳንቲም ፈንድሜ ማንኛውም ግለሰብና ድርጅቶች እንዲጠቀሙበት ሆኖ የተዘጋጀ ቢሆንም ከገንዘብ ማሰባሰቡ በፊት መሟላት የሚያስፈልጉ ህጋዊ ቅድመ ሁኔታዎች መኖራቸውን ትገልጻለች። ፓንኪንግ ካልሆነ ክሬት ስናደርግ ማንኛውም ሰው እንዲጠቀመው ማስታብ ትልቁ አላማው ነው። እንደ እርዳታ ሁሉም ሰው እርዳታ የሚጠይቅበት ሰዓት ነው። ግለሰብ በመንግስት የተቋቋሙ ድርጅቶችም እንዳሉ ሆነው ማለት ነው። ስለዚህ ፓንኪንግ መጀመሪያ ማድረግ የፈለገው ነገር ምንድን ነው? እነዚህ ክሬት የሚደረጉት ዶኔሽኖች ህጋዊነታቸውን ማረጋገጥ አለብን። ስለዚህ ፐርሰናልም ሲሆን ኮሌክት የሚደረገ ዶኔሽን ከመንግስት አውቴንቲኬት የተደረገለት ዶክመንቶች እንዲያስገባዋል እንጠይቀዋለን። ድርጅቶችን ሲሆኑ ከመንግስት ሹ የተደረገላቸውን ዶክመንቴሽኖች ያስገቡ። ማንኛውም ሌጋል የሆነ ግለሰብም ድርጅትም በዚህ ኮሌክት ማድረግ ይችላል ማለት ነው። ለሁሉም ነው፣ አገለሉ ነው። ግን ዋናው የሚያስፈልገው ነገር ሌጋል መሆን አለበት ማለት ነው። ድርጅቱ ግለሰቡ፣ ድርጅት ሊኖረው ይችላል። አሁን ሰዎች ላይ ግን ህጋዊነት ስንል ምን ምን እንዲያሟሉ ትጠይቃላችሁ? ለምሳሌ አሁን ግለሰቦች ላይ ብዙ ጊዜ እየተዘወተረ ያለው አሁን ላይ ለህክምና የሚሆን የእርዳታ ማሰባሰቢያ ነው፣ ብዙዎቹ የሚጠይቁት ማለት ነው። ስለዚህ አሁን ሆስፒታል የሚሰጣቸው ማስረጃ አለ፣ ይህን ያህል ነው ገንዘቡ የሚለውን ነገር ማለት ነው ሰ እነሱ ያ እኛ የምንጠይቃቸው ቦታ ላይ ሲያስገቡልን፣ ሳንሲን ፋንድሚ ደግሞ ከመንግስት ተቋማት ጋር ስለሚሰራ እሱን ዶክመንት አውቴንቲኬት እናደርገዋለን እኛ ቼክ አድርገን አድርገን ነው እንዲኮሌት እንዲያደርጉ የምንፈቅደው ይህ የሚያደረግንበት ምክንያት ምንድን ነው? እነዚህ የሲስተሞች አቬላብል ሲሆኑ ይህ ዩዝ እንዳይደረጉ በትክክለኛ መንገድ እንዲጠቀሙ ሁን በጣም ብዙ እንደዚህ አይነት ነገሮች እየተፈጠሩ ስለሆነ ዲጂታል መድረኩ የበይነመረብ ግንኙነት የሚፈልግ ሲሆን ቅድስት እንደምትለው ላጠቃቀም ምቹ እንዲሆን በአምስት ቋንቋዎች ማለትም በእንግሊዝኛ፣ በኦሮምኛ፣ በአማርኛ፣ በትግርኛና በሶማልኛ ቋንቋዎች የተዘጋጀ ነው። ያጠቃቀም ሂደቱም ማንኛውም ሰው እንዲጠቀምበት ቀላል ተደርጎ መሰራቱንም ትናገራለች። አጠቃቀሙ እንዴት ነው? ሳንቲንስ ፓንድሚ ዶት ኮም እሚል ዌብሳይት አለን። እዛ ላይ ሊገቡና እዛ ላይ የምናገኛቸው ፊቸሮች በሙሉ ምንድን ነው አንድ ሰው እንደ ቻይልቲ እንደ ድርጅት ወይም ደግሞ እንደ ግለሰብ ክሬት ማድረግ የሚፈልገው መረዳት የሚፈልግ ከሆነ እዛ ላይ ልክ እንደ ግፋን እሳንቱ ሳንቱ የምትል ቦታ አለች። እሷን ሲነካ እንደ ቃለ መጠየቅ እንደ ማውራት ቀላል የሆኑ ጥያቄዎች አሉ። የኦርጋናይዜሽኑን ስም ወይ ደግሞ የግለሰቡን ስም ለምን ከርታይዝ እንደፈለገው ይህንን በዚህ ማ መሰባሰቢያ መታወቂያውን ስልክ ቁጥር ነው የሚጠይቀው። ሰው እነዚህ የምንጠይቅበት ምክንያት በዋነኛነት ከሚና ስልክ ቁጥር የምንጠይቀው ልክ ሲስተሙ ሬጅስተር ሲያደርገው በስልኩ ኖቲፊኬሽን ይደርሰዋል። ያ ኖቲፊኬሽን እዛ ሊንክ ላይ ገብቶ ፓስዋርድና ሰሙን ሲያስገባ የራሱ ዳሽቦርድ ሲሆንና ኢትዮጵያ ይቻ ክሬት እንዲያደርጉ እንዳደርጉ ማስቻል የገባውን ገንዘብ መጠን እንዲከታተል የሚያስችለውን ዳሽቦርድ አክሰስ ማድረግ እንደይችል ማለት ነው። ከዛ በተጨማሪ ከነዚህ የሚ ኢንፎርሜሽኖች ቀጥሎ ቅድም ስንጠቅሳቸው የነበሩትን ግፍ የግለሰቡን መታወቂያ ከመንግስት አካል የተሰጠውን ማስረጃ እና ደግሞ ለዶኔሽን ካምፔኖቹ ክሬት የሚያደርጋቸው የያንዳንዱ ሰዎች እንዲያስገባ እንጠይቀዋለን። ይሄ የመጀመሪያው ካምፔን ክሬት ለሚያደርግ ሰው መረዳት ለሚፈልገው ሰው ያሉት ፕሮሲደሮች ናቸው። ይህ ዲጂታል መድረክ ተጠቃሚዎች የራሳቸውን የማህበራዊ መገናኛ ትስስር ገጾችን ማጋራት እንዲችሉ ተደርጎ የተዘጋጀ ሲሆን በለጋሾች በኩል ያለው የአጠቃቀም ሂደትም ብዙ ስብስብ አለመሆኑን ገልጻለች። መጥበስ ለሚፈልግ ሰው ደግሞ ካምፔን ካንቴኒ ዶት ኮም ላይ ሪሰንት አክቲቭ ካምፔኖች አሉ። እያንዳንዱ ካምፔኖች ፎቶ አላቸው፣ ስቶሪ አላቸው፣ ታይትል አላቸው። ሰው ማን ድርጅት ወይ ማን ግለሰብ እንደሆነ ለምን ፐርስፐት እንደፈለጉት ይህንን ገንዘብ ማሰባሰቢያ ከዚህ ጀርባ ያለው ታሪኩ ግን ነው ይህንን ገቢ ማሰባሰቢያ ያስፈለጋቸው የሚለውን እያንዳንዱ የተዘረዘሩ ካምፔኖች አሉ። እሱ ክሊክ ያደርገዋል ማለት ነው። ልክ እዛ ጋር ክሊክ ሲያደርገው ዶኒት ነው የምትል ቦታ አለች። ሶስቷን ዶኒት ነው የሚለውን ክሊክ ሲያደርገው አማራጭ ይሰጠዋል ማለት ነው። ምን ያህል ነው ዶኔት ማድረግ የፈለከው ስንህ ማስገባት ትፈልጋለ ሆይ ለታሪኩ ወይ ደግሞ ለግለሰቡ መሴጅ አለ ሆይ ልካስተላልፈው መልዕክት አለ ሆይ የሚለውን አማራጭ እንዲሞላ ያደርገው። ካስሞላው በኋላ ወደ ባንክ አማራጮቹን ይመርሰው። የአገራችን ውስጥ ያሉ የተለያዩ ባንኮች አሉ፣ ሞባይል ዋሌቶች አሉ፣ ከዛ ደግሞ የኢንተርናሽናል ፔይመንት አማራጭ እንደ ማስተር ካርድና ቪዛ ካጋሉ ዶኔት የሚያደርገው ሰው ከዛ ላይ እንዲመርጥ ያስችለዋል። ከዛ ከመረጠው ከተፈጸመው በኋላ የዚያ ባንኮቹ ሞባይል ዋሌቱ እንዲሁም ኢንተርናሽናል ፔመንቶችን የተለያዩ የኮንፈርሜሽን ሜትድ አላቸው። ሲሰሙ በሚልክነት ፕሮሲጀር ተከትሎ ያንን ዶኔት ማድረግ ይችላል ማለት ነው። በዲጂታል ስርአት ግብይትን ቀላልና ደህንነቱ የተጠበቀ የማድረግ ተልኮ ይዞ በጎርጎሪያኑ 2019 ዓ ም የተመሰረተው ሳንቲምፔይ ፋይናንሻል ሶሉሽን የተለያዩ የክፍያ አማራጮችን ለባንኮች ለነጋዴዎችና ለደንበኞች ያቀርባል። ሳንቲም ፔይ ከሐምሌ 222 ዓመተ ምህረት ጀምሮ በኢትዮጵያ ብሔራዊ ባንክ አማራጭ የክፍያ ስርዓት ፈቃድ የተሰጠው ሲሆን በቅርቡ ይፋ ከተደረገው ሳንቲም ፈንድሚ የገንዘብ ማሰባሰቢያ መድረክ በተጨማሪ ከዚህ ቀደም ሌሎች ሶስት ገንዘብ ነክ ዲጂታል አገልግሎቶችን ለተጠቃሚዎች ማቅረቡንም ኃላፊዋ ገልጻለች። አድማጮች፣ የዛሬው የሳይንስ እና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።